በኢትዮጵያ በተለያዩ አካባቢዎች ላለፉት ሶስት ዓመታት የጥፋት ድርጊት ሲያከናውኑ ነበር ተብለው በሕዝብ ተወካዮች ምክር ቤት በሽብርተኝነት የተፈረጁ ሁለት አካላትን ተግባር በተመለከተ የኢፌድሪ ጠቅላይ አቃቢ ህግ ማብራሪያ ሰጥቷል። ምክትል ጠቅላይ አቃቢ ህግ አቶ ፈቃዱ ጸጋ አሸባሪ ተብሎ የተፈረጀውን ሸኔ የተባለ ቡድንና ህውሀትን በተመለከተ ነው ለመገናኛ ብዙሃን ማብራሪያ የሰጡት በሽብር ህጉም አሸባሪ ከተባሉ ድርጅቶች ጋር ግንኙነት ያላቸው አካላትና ድጋፍ የሚያደርጉ ተጠያቂ ይሆናሉ ሲሉ አስታውቀዋል። አቶ ፈቃዶ ፀሐይ ዳምጠው ዝርዝር ዘገባ አላት። ህወሓትና ሸኔ በሽብር ሕጉ መሰረት ሽብርን ዓላማ አድርገው የሚንቀሳቀሱ በመሆኑ ድርጅታቸው የሽብር መገለጫ መሆኑንና የድርጅቶቹ ውሳኔ ሰጪ አካላት ሽብርተኝነትን በመቀበላቸው ነው በአሸባሪነት የተሰየሙ ሲሉ ገልጿል። ምክትል ጠቅላይ አቃቤ አቶ ፍቃዱ ጸጋም በተለይ ደግሞ ህወሓት ከስልጣን ከተወገደ ጊዜ ጀምሮ የተለያዩ ችግሮችን ሲፈጥር ቢቆይም ከ2011 ዓ.ም ወዲህ የተጠናከረ እንቅስቃሴ ሲያደርግ ቆይቷል ያሉት አቶ ፍቃዱ በሽብርተኝነት እንዲፈረጅ አደረጉ ያላቸውን ተግባራትም አብራርተዋል። ከለውጡ በኋላ ጥቂት የሚባሉ የድርጅቱ አመራሮች የመጣው ለውጥ ጥቅማችንን የሚያስቀር ነው የሚል ግንዛቤ በመያዛቸው ለውጡን መቃወም እንዳለባቸው ነበር መጀመሪያ ሲያስቡ የነበረው። ነገር ግን በሂደት ለውጡን መቃወም ብቻውን ለውጥ እንደማያመጣ በመቃወም ሀሳቡን ባለመቀበል ሊቀይሩት እንደማይችሉ ሲረዱ ከፌዴራል መንግስቱ በተቻለ መጠን ሙሉ ሙሉ በመሸሽ ወደ ትግራይ ክልል መቀሌ በመሰባሰብ ይህንን የለውጥ ሀይል በመፈንቅለ መንግስት ወይም በመንግስት ቅያራ ብቻ ነው ማስቀረት የምንችለው የሚል አስተሳሰብ ይዞ የተነሳ ድርጅት ነው። በዚህ መሰረት 2011 ላይ በጸጥታ ቢሮ ውስጥ የኃይል ስምሪት መምሪያ የሚባል የሚያዘው አካል የሌለውን ያደራጁት መጀመሪያ ከኢፌዴሪ መከላከያ ኃይል በጡረታ እና በሌሎች ምክንያት በተሰናበቱ የጦር መኮንኖች እንዲመሩ ነው የተደረገው። ቡድን ካደራጁ በኋላ ሰፋፊ የሆኑ ስልጠናዎች መስጠት ነው የተጀመረው። ስልጠናዎቹ ለምሳሌ ከ2010 በፊት በአመት 5000 አካባቢ ይሰጥ የነበረውን ምድሻ ያውም ደረጃ አንድ፣ ደረጃ ሁለት፣ ደረጃ ሶስት ተብሎ እንዳውሩ አልተከፈለ በአመት 2011 ከ37000 በላይ ደረጃ አንድ ምድሻ እንዲሰለጥን የተደረገው በአመት 500 አካባቢ ብቻ ይሰለጥን የነበረውን የልዩ ኃይል በአመት ወደ አምስት ሺህ የማሳደግ ዝንባሌዎች ናቸው የተፈጠረው። እሱ ብቻ አይደለም። ይሄው አደረጃጀት ከአመራሩ ውጭ ጊዜያዊ የወታደር ቅጥር፣ በጡረታ የተሰናበቱ በተለያየ መንገድ መከላከያ ሰራዊት የወጡትን መኮንኖች በማሰባሰብ አንዳንዱም ደግሞ ሁለት ቦታ እግሩን አድርጎ መከላከያ ሰራዊት ውስጥ ያሉ አክቲቭ የሆኑት ጭምር ተመልምለው ስልጠና እንዲሰጥ የተደረገው። ስልጠናውም መካናይዲ ስልጠና የሚያካትት ህዋት በተጨማሪ ህገወጥ ምርጫ አድርጓል። በሶስት ወር ውስጥ የፌዴራል መንግስቱን መቆጣጠር የሚያስችል ዕቅድ አውጥቷል። ግጭቶችን በገንዘብ ሲደግፍ መቆየቱም ተረጋግጧል ብሏል። አቶ ፍቃዱም በዚህም በአፋር፣ በአማራ፣ በጋምቤላና በቤንሻንጉል ጉምዝ ክልሎች ግጭቶች እንዲባባሱ ማድረጉና ሌሎች የድርጅቱ ተግባራት በሽብር የሚያሰይሙ ናቸው በማለት አክሏል። በትግራይ ክልል ብቻ የሚደረጉ ዝግጅቶች ያሰበውን በኃይል መንግስትን የመቀየር ሐሳብ እንደማያሳኩለት በማመን በተለያየ ቦታ ይንቀሳቀሱ የነበሩ ድርጅቶችን ግጭቶችን ደግሞ ስፖንሰር ያደርግ ነበር። ተመሳሳይ ድርጅቶች ነው የነበሩት፣ ግጭት የሚፈጽሙ ግጭትን በየቦታው የሚመሩ አካላት ይህን ያህል የጦር መሳሪያ ይህን ያህል ገንዘብ ለዚህ ግጭት ማስነሻ ይጠቅመናል የሚል እቅድ በማቀድ እቅዱም ተገምግሞ እንደ አስፈላጊነቱ ታምኖበት ነበር ሲሰጥ የነበረው ለምሳሌ የአፋር አብዮታዊ ዲሞክራሲያዊ ህብረት የሚባለው ድርጅት የተሰጠው መሳሪያ ሙሉ በሙሉ በቁጥጥር ስር በዋሉና እነሱ በሰላም መንገድ በመጡ ጊዜ ያስረከቡበት በማስረጃም ጭምር የተጠየቀበት ጭምር የቀረበበት ሁኔታ ነው ያለው በአማራ ክልል የቅማንትን ህዝብና ጥቅም እናስከብራለን ለሚሉ ኮሚቴዎች እንዲሁ የፋይናንስና የጦር መሳሪያ ድጋፍ የተደረገበት ጋምቤላ አካባቢ እንዲሁ ቤንሻንጉልም ለሁለቱ ድርጅቶች ድጋፍ የተደረገበት በዋነኝነት ደግሞ ሸኔ ሲያስታጥቅ የነበረ ድርጅት መሆኑ ነው። በማስረጃዎች ያረጋገጥ ነው። ጥቅምት ሀያ አራት ቀን ምሽት በሰሜን ዝ የመከላከያ ሰራዊታችን ላይ በተመሳሳይ ሰዓት ሁሉም ቦታ እያንዳንዲቷ ሻምበል ላይ ጥቃት እንዲፈጽም አድርጓል። በተመሳሳይ ሸኔ የተባለው ቡድንም በምዕራብ ኦሮሚያና በደቡብ ኦሮሚያ አባት ወርቤ የተባለው ቡድን በማደራጀት የጸጥታ አካላትና አመራሮችን ሲገድል ቆይቷል ብሏል። ቡድኑ ንጹሐን ዜጎች ከመግደል ባለፈው የመንግስት መዋቅርን የማፍረስ ድርጊት ሲፈጽም ቆይቷል ይላሉ። ምክትል ጠቅላይ ቀብቁም በ2013 ዓ ምት ከሁለት ወር በፊት ብቻ 463 ሰዎችን በኦሮሚያ ውስጥ ጉዳት አድርሶባቸዋል። 112 የፖሊስ ኃይሎችን C'est loi. 57 የሚሊሻ አመራሮችን፣ 18 በተለያየ ደረጃ የሚገኙ የመንግስት አመራሮችን ገሏል። በተጨማሪም 76 የፖሊስ አባላት፣ 36 ሚሊሻዎችና ሁለት አመራሮች ላይ የአካል ጉዳት አድርሷል። 16 ቤቶችን ሙሉ በሙሉ አቃጥሏል። 44 ተሽከርካሪዎችና 84 የተለያዩ የመንግስት መስሪያ ቤቶችን አቃጥሏል። ጥቅምት 22 አካባቢ በጉሊሶ አካባቢ እንዲሁ በእኛ ምርመራ በተረጋገጠ ብቻ ቢያንስ 36 ንጹሓንን በማንነታቸው ምክንያት ብቻ እንዲሞቱ ምክንያት ሆኗል። ስለዚህ ሸኔም የሽብርን ድርጊት ዓላማ አድርጎ የተቀበለ አመራሩ ሽብርን የመራ የተቀበለ በመሆኑና አጠቃላይ አባላቱም ሽብር መገለጫቸው በመሆኑ የሽብር ድርጅት ተብሎ እንዲሰየሙ የውሳኔ ሀሳብ ቀርቦ በማስረጃ ተደግፎ የሕዝብ ተወካዮች ምክር ቤት አሸባሪ ድርጅት አድርጎ ሰይሟቸዋል። በሽብር ሕጉ ማንኛውም ግለሰብ የሽብር ድርጊቶችን ካገዘ፣ ከደገፈ እና በተግባር በሽብር ድርጊት ውስጥ ከተሳተፈ በወንጀል ሕግ ይጠየቃል ብለዋል። አቶ ፍቃዱም በዚህ ሂደት ውስጥ ንጹሐን ዜጎች አለአግባብ ተጠያቂ እንዳይሆኑ በጥንቃቄ ይታያል ስሉም አስረድቷል። ድጋፍ ማለት የኦነግም የሸኔም የሚጠቀሙበት አርማ በአንድ አንድ በመሆኑ ብቻ ሰዎች ተጠያቂ አይሆኑም። ሆነ ብሎ እያወቁ የደገፉ ነው የሚደረጉ ። ስለዚህ የሚደግፉት ሸኔ መሆኑን ስለማወቃቸው ማስረዳት አለብን ማለት ነው። ስንጠይቅ ዝም ብሎ አባል ነው ስላልነው ብቻ የሚጠይቅ አይደለም። ድጋፉ የኦነግ ነው የዛኛው የሚለውም በማስረጃ የሚደገፍ ነው የሚሆነው። በአሰራር ሂደት የሚያጋጥሙን ችግሮች ሊኖሩ እንደሚችሉ እኛም እንጠብቃለን። በተቻለ መጠን ቶሎ ቶሎ በመገምገም ችግሮቹን መፍታት ሰዎች ነጻ ድጋፍ በመስጠታቸው በህግ ለሚታወቅ አካል በመስጠታቸው ብቻ እንዳይጠየቁ በመመሳሰል እንዳይጠየቁ ለማድረግ ሙከራዎችን እናደርጋለን። በዚህ መካከል ንጹሃን ሰዎች የተወሰነ ስቃይ ሊደርስባቸው እንደሚችል ይገመታል። ጉዳቱን መቀነስ፣ ከተቻለ ማስቀረት የሚጠይቅ መሆኑን ለማስቀመጥ ነው የምንፈልገው በዋናነት ሁለቱ አካላት ሽብርተኛ የተባሉት ሰላማዊ ህዝብን ከጥቃት ለመከላከል የህግ ማስከበር ስራውም እንዲጠናከርና ተባባሪዎቹን ለመቆጣጠር እንዲረዳ ነው ብለዋል። አቶ ፍቃዱም በትግራይ ክልል የሚንቀሳቀሱ ሶስት የፖለቲካ ፓርቲዎች ሰሞኑን ባወጡት መግለጫ ህወሓት በአሸባሪነት መፈረጁን ተቃውሟል። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን በተለያዩ ጊዜ በሰጣቸው አስተያየቶች በመንግስት የሚሰነዘሩበትን ውንጀላዎችን ሲያስተባብል ቆይቷል። ሸኔ የሚባለውን ስም እንደማያውቁትና እንደማይወክላቸውም ነው የድርጅቱ መሪዎች በተለያዩ ጊዜ እየተናገሩት። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ